ዛሬ የምናየው የጌታ ቃል በዚህ በማርቆስ ወንጌል ምዕራፍ 13 ከቁጥር 1 እስከ 13 ያለውን ነው። ትዚላችሁ እንደሆነ የማርቆስ ወንጌል ምዕራፍ 13 መጽሐፍን ነው በተከታታይ እያየን ያለ ነው እና የጌታ የኢየሱስ ክርስቶስን የወንጌል እንቅስቃሴ እና የወንጌልን ኃይል በእውነት እንድንረዳ የሚያሳይ ክፍል ነው እና ዛሬ የምናየው የመጨረሻው ጊዜ ትንቢቶች በሚል ርዕስ የተዘጋጀ መልእክት ነው። ከቁጥር 1 እስከ 13 በማርቆስ 13 ላይ ያለ ነው፣ ግን ለመግቢያ ያህል ጥቂት ነገሮችን እናገራለሁ። ልክ ባለፉት ሳምንታት እንመለከት እንደነበረው ዕለቱ ማክሰኞ ነው። የሕማማት ሳምንት ዘ ፓሽን ዊክ የሚባለው ውስጥ ጌታ ኢየሱስ በቤተ መቅደስ ውስጥ ሙሉ ቀን እየዋለ ጠዋት ማታ ማታ ከከተማ ከኢየሩሳሌም ከተማ እየወጣ ግን ቀን ቀን ሙሉ ቀን እየዋለ ያስተምር ነበር። ብዙ ሰዎች በትምህርቱ ይጠቀሙ ነበር፣ ይደነቁ ነበር። እና ብዙ ሰዎች ደግሞ የተለያየ ጥያቄ ጠየቁት ነበር። እና አሁንም ማክሰኞ ነው ቀኑ በማክሰኞ ዕለት በቤተ መቅደስ ውስጥ ጥያቄዎች ሲመልስ ቆየ። ባለፈው ሳምንት ይመልስ የነበረውን ጥያቄ ተመልክተናል። ስለ ትንሣኤ የሰዱቃውያን ጥያቄ፣ እንደገና ደግሞ ከሕግ ዋነኛው ማን ነው የሚለውን ጥያቄ ሲመልስ ነበር። የፈሪሳውያንና የሄሮዳውያንን ጥያቄ ሲመልስ ነበር እና ጥያቄ በጥያቄ እየመለሰ መጥቶ አሁን ማታ ላይ ከቤተ መቅደስ እየወጣ ነው ያለው እና ከቤተ መቅደስ ሲወጣ አንዱ ከደቀ መዛሙርት አንዱ ህዝቡ እየተበተነ ነው፣ ግን ከደቀ መዛሙርት አንዱ ከአስራ ሁለቱ ውስጥ ቀረብ ብሎ ጌታ ኢየሱስን አንድ ጥያቄ አንድ አንድ አስተያየት እንደሰጠው ነው የምናየው መጀመሪያው ምዕራፍ 13 ላይ እና ከዛ ለዛ አስተያየት ጌታ ኢየሱስ መልስ ሰጥቷል። ከዛ ወጣ ከቤተ መቅደሱ ከከተማ ማዶ ደብረዘይት ተራራ ላይ ቁጭ ብሎ ፊት ለፊት ቤተ መቅደሱንና ኢየሩሳሌምን ከተማ እያየ ከደቀ መዛሙርቱ አራቱ እንደገና መጥተው ጥያቄ ሲጠይቁ ታያላችሁ። እና ነገሩ የደቀ መዛሙርቱ ጥያቄ እመጣበታለሁ፣ በኋላ ላይ ጌታ ኢየሱስ ስለ ቤተ መቅደሱ የሰጠውን አስተያየት በተመለከተ ማለት ትንቢት በተመለከተ የተጠየቀ ጥያቄ ነው። እና ይሄ በአጠቃላይ 13ቱ ቁጥር ማርቆስ ምዕራፍ 13 ላይ ሁለት ዋና ዋና ትንቢቶችን ያሳየናል። አንደኛ የአይሁድ ቤተ መቅደስን መፍረስ እና የኢየሩሳሌምንም ከተማ መፍረስ ትንቢት ይናገራል። ሁለተኛ የመጨረሻው ጊዜ ክስተቶችን ያሳያል። የመጨረሻው ጊዜ ክስተቶች ምንድን ናቸው? በትንቢት አሁን የመጨረሻው ዘመን ላይ ነው ያለነው። ምን ምን ነገሮች እየተከናወኑ ነው ያሉት? ጌታ ኢየሱስ ክርስቶስ የተናገራቸው ትንቢቶች እየተፈጸሙ ናቸው ወይ? ትንቢቶችን ነው አሁን ጌታ ኢየሱስ ክርስቶስ እየተናገረ ያለው እና እኔ ታዲያ ይሄንን ትንቢት ለማየት እናንተ እንድትችሉ ሁለት ነገሮችን እንደ እንደ መመልከቻ መስፈርት እንድታዩ እፈልጋለሁ። አንደኛ ጌታ ኢየሱስ ክርስቶስ መጀመሪያ መጥቷል፣ ትዚላችኋል ከቅድስት ድንግል ማርያም ተወልዶ በበረት 33 ዓመት ያህል አሁን እያስተማረን ያለው ይሄ የመጀመሪያው የጌታ መምጣት ብለን የምንጠራው ነው። ሁለተኛው የጌታ ዳግም ምጻት ነው። ጌታ ኢየሱስ ክርስቶስ ዳግመኛ ይመጣል። አሁን በእነዚህ በመጀመሪያው ምጻት በጌታ ኢየሱስ መጥቶ ከነበረበት ጊዜ እስከ ሁለተኛው ዳግም ምጽአት ድረስ በእነዚህ በሁለቱ ክስተቶች መካከል ያለውን አጠቃላይ ሁኔታ ነው አሁን ጌታ ኢየሱስ እየተናገረ ያለው እና ክርስቲያኖች ምንድን ነው የሆኑ የሚሆኑት እና የዓለም አጠቃላይ እንቅስቃሴ ምንድን ነው እያሳየን ያለው። ጌታ ኢየሱስ እስከሚመጣ ድረስ ከመጀመሪያ ከመጣበት፣ ሁለተኛ እስከሚመጣበት ድረስ ያለውን አጠቃላይ ሁኔታ ነው ጌታ ኢየሱስ በትንቢት እየተናገረው እና ይህንን ክፍል በሚገባ ማወቅ ለእያንዳንዳችን ጠቃሚ ትምህርት እንዳለው ክርስትናችን ጠበቅ አድርገን መያዝ እንዴት እንደሚገባን እንድንመለከት የሚያደርግ ክፍል ስለሆነ ትኩረት እንድንሰጠው ያስፈልጋል። እና ታዲያ የመጀመሪያ ነጥብ አድርጌ የማቀርበው ነገር የትንቢቶቹ ትኩረት የሚል ነው። እና እዚህ ጋር ጥቅሶች አልናገርም፣ ግን አጠቃላይ መርሆችን ልሰጣችሁ እፈልጋለሁ። የትንቢቶች ትኩረት ምንድን ነው? መጽሐፍ ቅዱስ በትንቢት የተሞላ መጽሐፍ ነው። ከዘፍጥረት የመጀመሪያው ምዕራፍ ሶስት ጀምሮ እስከ ራእይ ድረስ ብዙ ትንቢቶች አሉበት። ትንቢት የሚለውን ነገር ቅድምም ቤት ስንነጋገር ነበር። ትንቢት የሚባለው ነገር ሁለት አይነት ትርጉሞች አሉት። አንደኛው የወደፊት የሚሆንን ነገር ከሩቅ ዓመት በኋላ የሚከሰትን ነገር የሚናገር ነገር ነው ትንቢት በተፈጥሮ ሁለተኛ ግን አሁን ባለንበት ሁኔታ አስፈላጊ የሆኑ ትምህርቶችንና አቅጣጫዎችን የሚሰጥም ነገር ነው ትንቢት። እና ብዙ ሰዎች የትንቢትን ሲመለከቱ የተምታታ አስተሳሰብ አለባቸው። ትንቢት የሚባለው ነገር ዝም ብሎ ሰው በዘፈቀደ የሚናገረው ነገር ይመስላቸዋል። የትንቢት ምንጩ እና የትንቢት ቁንጮ የትንቢት ሰጪው እግዚአብሔር ራሱ ነው እና ለዚህ ደግሞ ራሱ የመደባቸው ሰዎች አሉ እና ራሱ እግዚአብሔር በሰዎች ውስጥ ትንቢትን ይናገራል ግን ለዚህ በመደባቸው እና ባስቀመጣቸው ሰዎች ውስጥ ነው። ግን አጠቃላይ የትንቢትን መጽሐፍ መጽሐፍ ቅዱስን ስትመለከቱ ወደፊት በጣም በሩቅ ዘመን ይሆናሉ ተብለው የተነገሩት ትንቢቶች በጣም ጥቂት ናቸው። በአጠቃላይ ትንቢት መጽሐፍ ቅዱስ ላይ የሚያሳየው እግዚአብሔራዊ የሆነውን ቃል የእግዚአብሔርን ቃል ለሰዎች አቅጣጫ ሕይወታቸው እንዲስተካከል በመንፈሳዊ ሕይወታቸው ላይ ትኩረት ሰጥቶ ከእግዚአብሔር ጋር ታርቀው የእግዚአብሔር ሕይወት በሕይወታቸው እየተገለጠ እንዲኖሩ እንዲመላለሱ የሚያደርግ ትምህርት ነው። ይሄ ትንቢትና ነቢይ የሚለው ቃል ቀጥታ ከዕብራይስጥ ቃል የተወሰደ ነው፣ የአማርኛ አይደለም እና ነቢይ ወይም ነቢ ነባ ነቢይ የሚለው የሂብሩ ቃል አስተማሪ፣ የእግዚአብሔርን ቃል የሚያስተምር ሰው የሚል ጠቅላላና እውነተኛ ትርጉም ነው ያለው። እና ታዲያ የትንቢቶቹ ትኩረቶች እዚህ ጋር ብዬ ስናገር፣ ጌታ ኢየሱስ የተናገራቸው የመጨረሻው ዘመን ትንቢቶችን ስንመለከት ትኩረቱ ምን ላይ ነው? የሰዎች ህይወት ዘላለማዊ እውነታ ላይ ነው ያተኮረው። አሁን ብዙ ሰዎች ትንቢትን አሁን እኛ ገር ብዙ ነቢያት ተነስተዋል ይባላል። እነዚህ ነቢያት በሙሉ የሚናገሩት ይሳካላል፣ ይከናወንላል፣ ትሻገራለ፣ ታልፋለ፣ መውደቅ የለም እንደዚህ፣ እንደዚህ አይነት ትንቢቶች ትንቢቶች አይደሉም፣ መጽሐፍ ቅዱሳውያን አይደሉም። የመጽሐፍ ቅዱስ ትንቢት በሰዎች ዘላለማዊ ህይወትና ዘላለማዊ እውነታ ላይ ትኩረት የሰጠ ነው እና እኔ ታዲያ እዚህ ጋር ምን ብያለውኝ የክርስትና እምነት ከሌሎች እምነቶች ልዩ የሚሆነው ዝም ብሎ እምነት አይደለም በጣም የከበረ እምነት ነው። በጣም የከበረ እምነት ነው። የከበረ መሆኑን እናንተ ታስተውላላችሁ ብያስባለሁኝ ምክንያቱም እግዚአብሔር አንድ ልጁን ጌታ ኢየሱስ ክርስቶስን ከሰማያዊ ዙፋኑ ወደ ምድር መጥቶ ከድንግል ማርያም የእኛን የሰውን ስጋ ለብሶ በሰዎች መካከል ተመላልሶ በቀራኒው መስቀል ላይ አሰቃቂ ሞትን ነው የሞተው። ይሄ ሲርየስ ነገር ነው። ይሄ ዝም ብሎ ተራ ነገር አይደለም። ስለዚህ የእግዚአብሔር ቃል፣ የእግዚአብሔር ሀሳብ፣ የትንቢቶች ሁሉ አጠቃላይ ትኩረት የኔና የእናንተ ዘላለማዊ ህይወት ላይ ያተኮረ ነገር ነው። ይሄ በተዘዋዋሪ መንገድ ይሄ እኛን እንድናይ የሚያደርገው የእኛም ትኩረት ዝም ብሎ ምድራዊ ስጋዊ ተራና የሚቀር ነገር ላይ ሳይሆን ዘላለማዊ እውነትና ዘላለማዊ ህይወት ላይ መሆን እንዳለበትም የሚያሳስብ ነው በእርግጥ የአንድ አማኝ ህይወት ዘላለማዊ ነገር ላይ ትኩረት የሚያደርገው በጌታ በመንፈስ ቅዱስ እርዳታ አማካኝነት ነው። ትልቁ የጌታ የመንፈስ ቅዱስ ስራ እኛ በምድር ላይ ኃጢአትን እምቢ የሚል ኃጢአትን የሚያሸንፍ ተራና፣ ወራዳ ነገሮችን የሚጸየፍ ህይወት ኖረን እግዚአብሔርን እያከበርንና እያመሰገንን እንድንኖር ነው የሚያደርገው። እና ይሄ ከዚህ ሲሳሳት ነው መንፈስ ቅዱስ ከዚህ እውነቱና ከዚህ ስራው በተለየ መልኩ ሰዎች ዝም ብሎ ለጊዜያው ስሜት፣ ለጊዜያው ጥቅም ሲያውሉት መንፈስ ቅዱስ በሰዎች ህይወት ውስጥ አይሰራም እና በሁለተኛ ደረጃ እዚህ ጋር ማቀርበው የእግዚአብሔር ትኩረት ራሱ በዚህ በመንፈሳዊው ዓለም ውስጥ እና በዚህም በምንኖርባት ዓለም ውስጥ የእግዚአብሔር ትኩረት ዋነኛ ትኩረቱ የአማኞች ህይወት ነው። የእናንተ ጉዳይ የእግዚአብሔር ጉዳይ ነው። የእኔ ጉዳይ የእግዚአብሔር ጉዳይ ነው። በዓለም ላይ እንደምታውቁት ብዙ ነገሮች ይከናወናሉ። ይሄ ግዙፍ ፍጥረተ ዓለም ተፈጥሯል። ግን ለማን ጥቅም ነው የተፈጠረው? ለሰዎች ጥቅም ነው እግዚአብሔር የፈጠረው። ሰዎች በዚህ ምድር ላይ እግዚአብሔርን ወክለው ሰማያዊ መንፈሳዊ አስደናቂ የሆነ ዘላለማዊ ግንዛቤና እውነት ኖሯቸው እንዲኖሩ ነው። አዎ በዓለም ላይ ብዙ ነገሮች ይከናወናሉ። በታሪክ ውስጥ መንግስታት ተነስተዋል፣ መንግስታት ወድቀዋል። አሁን እኔ እዚ ጋ አንዳንድ መንግስታትን በታሪክ ውስጥ የነበሩ መንግስታትን ስማቸውን ጠቅሻለሁ፣ ባቢሎን፣ ፋርስ ሮማውያን እና ግሪካውያን እነዚህ በጣም የታወቁ ገናና መንግስታት ነበሩ። ልክ እንደ አሁኑ እንደ አሜሪካና እንደ ራሽያ ስልጣናቸው፣ ያ ግዙፍነታቸው፣ አለም ገዥነታቸው፣ ጭከናቸው፣ ጦረኝነታቸው እነዛ በሙሉ ተረስተዋል፣ ገናናነታቸው ወድቀዋል። ዛሬ የምናያቸው ገናና ሰዎችም ነገ እንዳልነበሩ እንደሚሆኑ ምንም ጥርጥር የለውም። እኛም እንኳን በእኛ በትንሹ እድሜያችን ብዙ ሰዎችን እንዳልነበሩ ሲሆኑ አይተናል፣ ከሀገራችን ጭምር። ስለዚህ የእግዚአብሔር ትኩረት እዚህ ዓለም ላይ ያለውን አጠቃላይ ሁኔታ ስለዛ ማራገብና ማጨብጨብ ሳይሆን ስለ ሰዎች መንፈሳዊ ሕይወት ነው። ስለ እኔና ስለ እናንተ ነው። የጌታ መንግስትና የቤተ ክርስቲያን አገልግሎት ይቀጥላል። የጌታ መንግስትና የቤተ ክርስቲያን አገልግሎት ከየትኛውም የመንግስት ኃይልና የመንግስት ስልጣኔ ትልቅ ትኩረት የተሰጠው ጉዳይ ነው። ለዚህ ነው እኔና እናንተ ምንም ጥቂቶች እንኳን ብንሆን እዚህ በመካከላችን በእውነትና በእግዚአብሔር ቃል መሰረት ጌታን የምናመልክ ከሆነ የእግዚአብሔር ትልቅ ትኩረት በመካከላችን ሊሆን እንደሚችልና እንደሆነ እንድናስብ እንድንገነዘብ ያስፈልጋል። ስለዚህ የጌታ ትልቁ ትኩረት የእያንዳንዳችን ሕይወት የማይናወጥ መንግስት ውስጥ የመግባታችን እውነታን እርግጠኛ አድርጎ ልባችን፣ አይምሯችን፣ ነፍሳችን፣ ውስጣችን ውስጥ ይህንን አትሞ ማስቀመጥ እንደሆነ እንድናስብ ያስፈልጋል። እና በጌታ ቃል ላይ ያሉ ትንቢቶች በሙሉ ትኩረታቸው የሰዎች መንፈሳዊ ህይወት፣ የሰዎች ዘላለማዊ ህይወት፣ ሰዎች ከእግዚአብሔር ጋር አንድ ሆኖ ከእግዚአብሔር ጋር የሚራመዱበትን አቅጣጫና መርሆ ማስጨበጥ ላይ እንደሆነ እንድናስብና ይሄ የጌታ ኢየሱስ ክርስቶስም የትንቢት እዚ ጋ ያለው ትንቢት ሁለት ትንቢቶች ናቸው ያሉት። ዛሬ የማሳያችሁ እነዚህ ሁለቱ ትንቢቶች ትኩረታቸው እኛ ላይ እንደሆነ ነው። እና የሚቀጥለው ነጥቤ ይሄንን ሳስብ ታዲያ የሚቀጥለው ፖይንቴ የጌታ ትንቢት በመቅደሱና በኢየሩሳሌም ላይ የሚል ነው። የጌታ ትንቢት በመቅደሱ ላይ ብያሳጥረዋለሁ። እዚህ ስላይዱ ላይ እና ቁጥር አንድን አነብላችኋለሁ ምዕራፍ 13 ቁጥር አንድ እሱም ከቤተ መቅደስ ሲወጣ ከደቀ መዛሙርቱ አንዱ መምህር ሆይ፣ እንዴት ያሉ ድንጋዮችና እንዴት ያሉ ህንፃዎች እንደሆኑ ተመልከት ይ ብሎ ጌታ ኢየሱስ ክርስቶስን ሲያበረታታው ታያላችሁ። እና አስደናቂ ነው። እስካሁን ድረስ ጌታ ኢየሱስ በተለያዩ ሰዎች ጥያቄ ሲጠየቅ ቆይቷል። እና በእርግጥ በቤተ መቅደስ የሚሆነውንም ነገር የዘለልኩታል። ምጽዋት አሰጣጥም በተመለከተ አስተያየትም ሰጥቷል። አሁን ከቤተ መቅደስ እየወጣ እያለ ልክ ከደቀ መዛሙርቶቹ መካከል የተለያዩት የተለያየ ሀሳብ ያስባሉ ሁል ጊዜ። እና አንዱ ቀርቦ እነዚህን ድንጋዮች ተመልከት፣ እንዴት ያሉ ህንፃዎች እንደሆኑ አስተውል እንድ በጣም የሚገርም ነገር ነው ብሎ ነው ለጌታ ለኢየሱስ ክርስቶስ እየተናገረ ያለው እና የቤተ መቅደሱ ህንፃ ላይ ትኩረት እንዲደረግ በተለየ መልክ አሳብ ሲሰጥ ነው የምትመለከቱት። ተመልከት፣ ድንጋዮቹ እንዴት አስገራሚ ናቸው፣ የግንቦቹ አገነባብ፣ ይሄ አርክቴክቱ ኢንጂነሪንጉን፣ እነዛን ሁሉ ነው ተመልከት ተመልከት እያለ ያለው እና ይሄ የአይሁዳውያን የሥራ ውጤት ነው እኛ አይሁዳውያን መመካት ቢያስፈልገን እንዶ በአጠቃላይ ይህን ግንብን በተመለከተ እንኳን ልንመካ ይገባናል። አዎ ያ የኢየሩሳሌም ህንፃ የቤተ መቅደሱ በጣም አስደናቂ በሆነ በእግዚአብሔር ዲዛይን የተገነባ ነው እና እስራኤላውያን እግዚአብሔር በራሱ ዓላማ በራሱ እቅድ፣ በራሱ ዲዛይን እንዳሰራው እንኳን ከመገንዘብ አልፈው እኛንን የእኛ ክብር የኛ ትልቅነት አሁን ላሊበላ ያለውን ህንፃ ኢትዮጵያውያን እንደሚኮሩበት ማለት ነው እና ልክ እንደዛ አይነት በውስጥ ታዋቂነት ሰውየው እየተናገረ ያለው አይሁዳዊነትና ስራው ግሩም ነው፣ የሚያስመካ ነው። እኛ ከሮማውያን እንኳን የበለጠ የምንኮራበት ነገር ሊኖረን እንደዚህ አይነት ነገር አለን። ሉክ ኢየሱስ እያለ ጌታ ኢየሱስን እንዲደነቅ እየተናገረ ነበረ። እና በውስጠ ታዋቂነቱ ይሄ ደቀ መዝሙር አንዳንድ ሌሎችም ነገሮች አሉት። ዘረኝነትንና የዘር ትምክህትንም እያጎላና እያሳየ እንደነበረ ነው እኔም የማሳየው። አዎ በውስጠ ታዋቂነት ይሄ ሰውዬ አይሁዳውያንን እና ደቀ መዛሙርቱንም ወክሎ ይናገር እንደነበረ ነው። በነገራችን ላይ ስሙ አልተጠቀሰም፣ አንዱ ደቀ መዝሙር ከደቀ መዛሙርቱ ተብሎ ነው እና ለእንደዚህ አይነት አስተያየት እና ለእንደዚህ አይነት ምድራዊ ነገር ላይ ላተኮረ ሰዋዊ ትምክህት ጌታ ኢየሱስ ምን አይነት መልስ ነው የሚመልሰው? አሁን እንግዲህ በዚህ በህማማቱ ሰሞን ለብዙ ጥያቄዎች፣ ለብዙ አስተያየቶች ጌታ ኢየሱስ መልስ እየሰጠ ነው እና እዚህም ጋር ለዚህ ደቀ መዝሙር መልስ ሰጥቶታል። ቁጥር ሁለትን ተመልከቱ። ጌታ ኢየሱስ እንደዚህ አለው፣ ኢየሱስም መልሶ እነዚህን ታላላቅ ድንጋዮች ታያለህን? ብሎ ራሱን በጥያቄ ከጠየቀው በኋላ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም፣ አለው። አንተ የምትመካበት አይሁዳውያን የሚመኩበት ይሄ የሰለሞን ቤተ መቅደስ በኋላም ደግሞ የሄሮድስ ቤተ መቅደስ ተብሎ እየተጠራ ያለው ምክንያቱም በባቢሎናውያን እስራኤላውያንን በ586 ዓመተ ዓለም ባጋዙበት ጊዜ ቤተ መቅደሱን አፍርሰውት ነበር ስለዚህ እንደገና ሄሮድስ ለ40 ዓመት እንደገና እየገነባው ነበር እና ልክ ዲዛይኑን ተከትሎ ነው እየተገነባ ያለው እና ጌታ ኢየሱስ ክርስቶስ እነዚህን ድንጋዎች ያደነካቸውን ድንጋዎች ይህንን ግንብ እያደነክ ያለውን ግንብ ተመልከት። በዚህ አለው ጌታ ኢየሱስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። አንድ ድንጋይ ሐሳቡ ምንድን ነው? አንድ ድንጋይ ከነዚህ ከምታያቸው ድንጋዮች በሌላ ድንጋይ ላይ ተቀምጦ ወይ ቆሞ አይቀርም። ሁሉም ድንጋይ ምን ይሆናል? ይፈርሳል። በዚህ በቤተ መቅደስ ውስጥ ብሎ ነው ጌታ ኢየሱስ የተናገረው። ይሄ በኢየሩሳሌም ከተማ ላይና በኢየሩሳሌም ቤተ መቅደስ ላይ የተነገረ ትንቢት ነው። ይሄ ትንቢት የሚያሳየን አንዳንድ ነገሮች አሉ። አንደኛ የጌታ ኢየሱስ ክርስቶስ መልስ አስገራሚ መሆኑን ነው የምታዩት እና ጌታ ኢየሱስ ክርስቶስ በምድራዊ ነገር ላይ አይደለም አድናቆቱ ትኩረቱ። ቅድም የተናገርኩት ነገር ይሄንን ነው የጌታ የኢየሱስ ክርስቶስ ትኩረት፣ የእግዚአብሔር ትኩረት የእኛ መንፈሳዊ ሕይወት ከእግዚአብሔር ጋራ ጤናማ በሆነ ግንኙነት የመኖሩ ነገር ላይ ነው እንጂ ምድራዊ፣ ስጋዊ ይሄ አርበኝነታዊ አላማና ስሜታዊ እንቅስቃሴ ላይ አልነበረም። ለዚህ ነው ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ምድራዊ ሰዋዊ ሆኖ የተፈጠረ ነገር የተሰራ ነገር ለዘላለም በፍጹም ሊኖር አይችልም። በተለይ ህንፃውን በተመለከተ ጌታ ኢየሱስ ክርስቶስ እየተናገረ ያለው ተመልከቱ፣ ህንፃው በእግዚአብሔር ዲዛይን የተሰራ ቢሆንም እንኳን ለእግዚአብሔር አምልኮ ተሰጥቶ እግዚአብሔር በእውነት እንዲመለክበት እዚህ ምድር ላይ የተሰራ የነበረ ቢሆንም እንኳን ለተሰራበት ዓላማ አልዋለም ነው ጌታ ኢየሱስ እያለ ያለው። ይሄ የእኛንም ህይወት የሚጠቅስ ነው። እኛ በእግዚአብሔር የተሰራ ነው እና የተፈጠር ነው ለእግዚአብሔር ልዩ ህዝቦች ሆነን እግዚአብሔርን እንድናመልከውና በቃሉና በእውነቱ መሰረት ጸንተን እንድናከብረው እንድናስከብረው፣ በመጨረሻም የዘላለም ህይወትን እንድንወርስ ነው። ግን የኛ ህይወት ራሱ ለእንደዚህ አይነት ዓላማ የማይቆም ያልቆመ ከሆነ ልክ ህንፃ በህንፃ ላይ ይፈርሳል ብሎ እንደተናገረው የእኛም መጨረሻ እንደዛ ሊሆን እንደሚችል ምንም ጥርጥር የለውም። ነገር ግን ህንፃው ለእግዚአብሔር ዓላማ፣ ለእግዚአብሔር አምልኮ ዓላማ አልዋለም ነበር። ትዝ ይላችሁ እንደሆነ ከጥቂት ሳምንታት በፊት በህንፃው ባለበት በዛ በቤተ መቅደሱ ዙሪያ ምን ይከናወን ነበር? ትልልቅ ቢዝነሶች ይከናወኑ ነበር። የፎሬን የገንዘብ ኤክስቼንጆች ይከናወኑ ነበር እና ለአምልኮ የሚሆኑ እርግቦች እዛ ይሸጡ ነበር። ጌታ ኢየሱስ ቤቴን የወንበዴዎች ቤት አደረጋችሁት። የወንበዴዎች ቤት ሆኖ ነበር ህንፃው። ስለዚህ የእግዚአብሔር ፍርድ የእግዚአብሔር ቁጣ በዛ ህንፃ ላይ መምጣት ነበረበት። ምናልባት ከዚህ በፊት ሰምታችሁ ታውቁ ይሆናል ወይም አታውቁ ይሆናል። ይሄ ትንቢት በቀጥታ በአካል ሊትራሊ ተፈጽሟል። መቼን የተፈጸመው በሰባ ዓመተ ምህረት ነው። አይሁዳውያን ወደ ጌታ ኢየሱስ ክርስቶስ መመለስ ሲገባቸው ወደ ጌታ ኢየሱስ ክርስቶስ ባለመመለስ በአመፅ በኃጢአት ቀጠሉ። እንዳውም ያለ እግዚአብሔር ፈቃድ እና ያለ እግዚአብሔር ምሪት የሮማውያንን መንግስት አሽቀንጥረው ለመጣል ባለፈውም እነዚህ ፈሪሳውያኑ ፖለቲካዊ ሃይማኖት እንቅስቃሴ እንደነበራቸው ነግራችኋለሁ። ያ ትልቅ ደረጃ ላይ ደርሶ ሮማውያንን መዋጋት ጀመሩ። በጣም አሰቃቂ ነገር ነው የሆነው ቲቶ የሚባለው የሮም የጦር መሪ የኢየሩሳሌምን ከተማ እንዳለ ከበበው። ከኢየሩሳሌም ከተማ ውስጥ አንድም ሰው መውጣት አይችልም ነበር። የወጣ ሰው እየተያዘ ይታነቅና ይገደል ነበር። ኢንኬዝ ያመለጡ ሰዎች እና ቲቶ ራሱ የተናገረውን አንብቤአለው። እነዚህ በጣም በጣም በእግዚአብሔር ላይ ያመጹ ሰዎች ናቸው እና በደላቸውና ኃጢአታቸው በእኛ እጅ ጥሏቸዋል እና በየ በከተማው ዙሪያ ባሉ ከግንቡ ውጪ ባሉ መንገዶች ሁሉ ላይ ሬሳ ተደርድሮ ነበር የምታዩት። እና በጣም አሰቃቂ አሰቃቂ ሁኔታ ነው የሆነው። እና ኢየሩሳሌምን ከተማ ሮማውያን ገንጥለው ገቡ። በጣም ብዙ ህፃናት፣ ወንዶች፣ ሴቶች ተገደሉ። ከዛ በኋላ ቤተ መቅደሱን እንዳለ እንዳለ ነው ያፈራረሱት። እና በሰባ ዓመተ ምህረት ይሄ ትንቢት ተፈጸመ። እና የምላችሁ ነገር ምንድን ነው? ጌታ ኢየሱስ ክርስቶስ ትልቁ ትኩረቱ ሰዎች ላይ ነው፣ እኛ ላይ ነው። እኛንን የእግዚአብሔር ሕንፃ፣ እኛንን የእግዚአብሔር ግንቦች፣ እኛንን የእግዚአብሔር ማደሪያ እንድንሆን እግዚአብሔር የፈቀደው። በእርግጥ በቤተ መቅደሱ እግዚአብሔር ይመለክ ነበር፣ ግን ለእግዚአብሔር አምልኮ ስላልተሰጠ እንደዛ አይነት የትንቢት ፍጻሜ ሆኖ እንዳለቀ ኢየሩሳሌምን እናያለን እና የትንቢቱ የመጀመሪያው ትንቢት ስለዚህ ስለ ኢየሩሳሌም ነው። ልትመኩበት አይገባም ነው የሚለው ጌታ ኢየሱስ። እግዚአብሔርን የማታመልኩበት ከሆነ ለእግዚአብሔር አምልኮ የተለየና የተሰጠ ካልሆነ ከሌላው የጣዖት ቤት ምንም ልዩነት የለውም። ዛሬም ቤተ ክርስቲያን እግዚአብሔርን የማታመልክ የማታከብር፣ የዓለም ማንኛውም ነገር መፈራረቂያ ሆና ከተገኘች ከጣዖት ቤት የተለየ የምትሆንበት ምንም ምክንያት ሊኖር አይችልም። ይሄ የመጀመሪያው ትንቢት ነው። ቀጥሎ የምመለከተው ሐሳብ ቁጥር ሶስትና ቁጥር አራት ላይ አራቱ ደቀ መዛሙርት የጠየቁትን ጥያቄ ነው። ተመልከቱ። ይሄ ይሄ ጌታ የሱስ ክርስቶስ የተናገረው ነገር ለደቀ መዛሙርቱም፣ በጊዜው ላሉ ለማንኛውም አይሁዳውያን ጥያቄ ውስጥ የሚፈጥ ጥያቄ ውስጥ የሚያስገባ ነገር ነው እና ሶስቱ ደቀ መዛሙርት የትንቢቱና የመፈጸሚያውን ጊዜ በተመለከተ ጥያቄ ጠየቁ እና ቁጥር ሶስት በመቅደስም ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ ዮሐንስም እንድሪያስም ታያላችሁ። ስንት ደቀ መዛሙርት ናቸው? አራቱ። ሁለት ሁለት ወንድማማች ናቸው። ጴጥሮስና እንድሪያስ ወንድማማች ናቸው። ያዕቆብና ዮሐንስ ወንድማማች ናቸው። ስለዚህ ወደ ጌታ ኢየሱስ መጡና አራቱም ንገረን፣ ይሄ መቼ ይሆናል ይህስ ሁሉ ይፈጸም ዘንድ እንዳለው ምልክቱ ምንድን ነው ብለው ለብቻቸው ጠየቁት። እና እኔ ይህንን ሳስብ ይህንኛውን ክፍል ስመለከት እነዚህ አራቱ ደቀ መዛሙርት ጌታ ኢየሱስ ክርስቶስ የተናገረው ነገር አሳስቧቸው እንደነበረ ነው የማስበው እና ይሄ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ሲናገር በደንብ ሰምተዋል እና ስጋትም ያደረባቸው ይመስለኛል። እና ይሄ የአይሁዳዊነት ትምክትም የጌታ ኢየሱስ ክርስቶስ ንጉሥ ሆኖ በመግዛት እነሱ ግራና ቀኝ ሚኒስትር፣ ጠቅላይ ሚኒስትር ሆኖ የመቆም ጉዳያቸውንም ሁሉ አፌክት እንዳደረገው ሴንስ እንዳደረጉ ትመለከታላችሁ። እና ስለዚህ ለብቻቸው ተነጋግረውበት እንደነበረ ማስባለሁ። ምን ማለቱ ነው? ኢየሩሳሌም ከፈረሰች ከፈራረሰች ይሄ ቤተ መቅደሱ ከፈራረሰ የእስራኤል ነገር አከተመለት አይደለም ወይ? የእኛም ተስፋ ሁሉ በቃ አለቀለት አይደለም ወይ? ምን ማለት ነው? ይሄንን ከሱ መረዳት አለብን። የጌታ የእግዚአብሔርስ ቃል ስለዚህ ጉዳይ ምንድን ነው የሚለው? እና ይሄ ሊሆን የሚችለው ደግሞ መቼና እንዴት ነው? ምልክትስ አለው ወይ? እነዚህ እነዚህን አይነት ጥያቄዎች ብቻ ጌታ ኢየሱስን ለመጠየቅ እንደተነሳሱ ታያላችሁ። እና አራቱ ደቀ መዛሙርት ጌታ ኢየሱስ ጋር መጡ። በእርግጥ እሱ ከከተማው ውጭ ወጥቷል። ከቤተ መቅደሱ ፊት ለፊት ነው ያለው፣ ከከተማው ውጭ ደብረ ዘይት በሚባለው ተራራ ላይ ነው ያለው ነው የሚለው እና ይህንን ጥያቄ ጌታ ኢየሱስን ጠየቁት። እና ወደ ጥያቄው መልስ ከመምጣቴ በፊት የነዚህን የደቀ መዛሙርቱን ጥያቄ በተመለከተ ጥቂት አስተያየቶችን መስጠት እፈልጋለሁ። የደቀ መዛሙርቱ ጥያቄ ትምህርታዊ ነው። እኔ ምን ምናስባለሁ መስላችሁ? በክርስትና እምነት ሁሉን ነገር እኔ አላቅም ማለት፣ መጽሐፍ ቅዱስን በደንብ አንብቤዋለሁ። መጽሐፍ ቅዱስን ብቻ ሳይሆን ሌሎች የሃይማኖት መጽሐፎችን በደንብ አንብቤዋለሁ። ለምሳሌ ቁራንን ከመቶ ጊዜ በላይ አንብቤዋለሁ እና እማላቃቸው ብዙ ነገሮች አሉ በነዚህ መጽሐፍት ውስጥ እና ጌታ ኢየሱስ ክርስቶስ የተናገረውን ነገር ትንቢቱን ማወቅ ይቻላል። ደግሞም አለመረዳት ምንም ችግር የለበትም ካልተረዳም። ስለዚህ ከደቀ መዛሙርቱ እኔ እማያቸው ነገሮች ምንድናቸው? ጌታ በተናገራቸው ትንቢቶች ላይ፣ ትምህርቶች ላይ ያልገባንን መጠየቅ ተገቢ እንደሆነ ያሳየኛል። ግራ የሚገቡን ነገሮች አሉ። በራሳችን ስሜት፣ በራሳችን አስተያየት፣ በራሳችን አመለካከት ወይም ደግሞ በሰዎች ልዩ ልዩ ጊዜያዊ አባባል መነዳት የለብንም። ያልገባንን ነገር ቁጭ ብለን ጌታ ሆይ ይህ ክፍል አልገባኝም እና እንዲገባኝ እፈልጋለሁ እስኪ አስረዳኝ ወይም ደግሞ የሚያስረዳኝ ሰው ላክልኝ ብለን መጠየቅ ይገባናል። እኔ አንድ ትራክት ጽፌአለሁኝ። ኢትዮጵያዊ ጃንደረባን በተመለከተና ኢትዮጵያዊ ጃንደረባን በተመለከተ ለኢትዮጵያውያን ሁሉ ጠቃሚ ትምህርት የሚሰጥ ሰው ነው ብዬ ተናግራለሁ። በምን በኩል መሰላችሁ? ልክ ፊሊጶስ ኢትዮጵያዊ ጃንደረባ በሰረገላ ላይ እየሄደ ነው። ባለስልጣን ነው። በጣም ብዙ አጃቢዎች እንደነበሩ እገምታለሁ እና በዛ በምድረ በዳ የኢሳይያስን መጽሐፍ ጮክ እያለ እያነበበ ሲሄድ ፊሊጶስ ቀርቦት በውኑ የምታነበውን ታስተውለዋለህን ሲለው አንተ ማን እንደዚህ አይነት ጥያቄ የምትጠይቅ ማን እንደሆን ካታውቅም እንዴ እንዴት እንደዚህ ትጠይቀኛለ ብሎ በትቢት አልተናገረም። የሚያስረዳኝ ሳይኖር እንዴት ይገባኛል ነው ያለው። እና እንደው የሚያስረዳኝ ሳይኖር አይገባኝም እና እባክና ና የምታ ከሆነ አስረዳኝ ብሎ ሰረገላው ላይ ተቀምጦ እንዲያስረዳው ጠየቀው ሰውየውን። እና ይህንን ኢትዮጵያዊ እኔ ምን ብያለው? ኢትዮጵያዊ ሁሉ እንደዚህ ሰውዬ ቢሆን ነው ብዬ ያልኩት የማይገባንም ብንጠይቅ ምንም ፕሮብሌም የለበትም እግዚአብሔር በራሱ ሰው ምን ያደርገናል ያስረዳናል እና እንድንገነዘብ ያደርገናል እና እግዚአብሔር ለጥያቄዎቻችን ሁሉ እውነተኛ ልብ የሚነካ የሚያረካ መልስ መስጠት የሚችል አምላክ ነው ምንድን ነው ማድረግ የሚገባን ቤተ ክርስቲያንን በተመለከተ አምልኮን በተመለከተ ትክክለኛውን ነገር ሊያስረዳን የሚችለው እግዚአብሔር ነው የምንሰራውን የምንሰራው ለምንድን ነው ይሄ የምንሰራውን የምንሰራው ለምንድን ነው የሚለው ነገር ፊሎዞፊ ኦፍ ዋት አር ዱንግ ነው እኛ የምንሰራውን ነገር የምናደርግበት ፍልስፍና ነው ወይም መርሆ ዓላማችን እቅዳችንን የሚጠይቅ ነገር ነው እና በእግዚአብሔር ማመን አስፈላጊ ነው ወይ ለምን የህይወት ትርጉምና ዓላማ ምንድን ነው ከሞት በኋላ ምን ይሆናል ዝም ብሎ ያለቀለት፣ ከሞትም በኋላ በቃ አፈር ትቢያ ሆነን ነው የምንቀረው? ባለፉት ሳምንታት ጌታ ኢየሱስ ለሰዱቃውያን የሰጠውን ትምህርት መልስ ተመልክተናል። እና እንደዚህ እንደዚህ አይነት ቻሌንጂንግ የሆኑ ጥያቄዎች ሲኖራችሁ ማንንም አትፍሩ፣ ጠይቁ። እኔ ደግሞ እዚህ ወንድማችሁ ደግሞም አጎታችሁ አባታችኋለሁ አለው። መጠየቅ ትችላላችሁ። እና ጥያቄዎችን መጠየቅ በጣም ትክክለኛ ነገር ነው። ደቀ መዛሙርቱ አልገባቸውም። ሳይገባቸው ዝም ብሎ አ ምንም አይደለም ብለው አልሄዱም። አራቱ ተሰበሰቡና ተመካከሩና ቅድም እንደዚህ ብለሃል፣ ምን ማለት ነው? ምን ምልክት አለው? ይሄ የሚፈጸመው መቼ ነው? እና ይሄ እንደሚፈጸም ምልክቶች ብለን የምንይዛቸውና ራሳችንም ምናልባት የሆነ ፖዚሽን ላይ ልናቆም የምንችልበትን ግንዛቤ እንድናገኝ እስኪ ንገረን ብለው ነው የተናገሩት ጌታ ኢየሱስ ክርስቶስ። የነዚህን ሰዎች ጥያቄ አክብሯል። አያስፈልግም እንደዚህ አይነት ጥያቄ መጠየቅ ልክ አይደላችሁም ሲላችሁ አታዩም። ትክክለኛ መልስ ሲሰጣቸው እንመለከታለን። የሚከተለው ነጥቤ ይህንን ያካተተ ይሆናል እና ጌታ ኢየሱስ ክርስቶስ አራቱ ደቀ መዛሙርት ለጠየቁት ጥያቄ መልስ መለሰ። ብዙዎቹ እየሰሙ ይመስለኛል። ይሄኛውን መልስ ሲመልስ ቁጥር አምስት ኢየሱስም መልሶ እንዲህ ላ ይላቸው ጀመር ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ በሰማችሁ ጊዜ አትደንግጡ፣ ይህ ሊሆን ግድ ነውና፣ ነገር ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና በልዩ ልዩ ስፍራ የምድር መናወጥ ይሆናል፣ ራብ ይሆናል እነዚህ ደግሞ የመጣር መጀመሪያ ናቸው ብሎ ከቁጥር አራት ከቁጥር አምስት እስከ ስምንት ሲመልስላቸው ታያላችሁ። እኔ ከቁጥር አምስት እስከ ስምንት ያለውም በሁለት ከፍዬ ነው እዚህ ያስቀመጥኩት እና ትምህርቱን በተመለከተ ትንቢቱን በተመለከተ የጌታ መልስ የሚል ርዕስ ነው። ያው እንደምታዩት ስላይዱ ላይ ያለው እና እኔ እንደዚህ ብዬ ነው የጀመርኩት። የጌታ አስገራሚ መልስ በመጀመሪያ የሐሰት ነገር ይሰራጫል ነው ያላቸው። አሁን እኔ እኔ እኔ ጌታ ኢየሱስ ክርስቶስ የመለሰበትን መልስና ደቀ መዛሙርቱ እዚህ ጋር ቁጭ ብለው ሲሰሙ ያለውን ሁኔታ ባይነ ህሊናዬ ስስለው፣ እንዴ ይሄ እኮ ደቀ መዛሙርቱ ከሚሉት የተለየ መልስ ነው የሚል ግምት ውስጥ የሚያስገባ ነው፣ ግን እውነት ነው። ደቀ መዛሙርቱ ምን አይነት መልስ ይጠብቁ እንደነበረ ሳስብ የሆነ አንድ ተአምራዊ ነገር ተከስቶ ወይም ደግሞ ይሄም እንደዚህ አይነት ምልክት የሚባል ምልክት ተሰጥቷቸው ያንም ምልክት ለመጠበቅ እንዲነሳሱ የሚያደርግ አይነት መልስ የጠበቁ ይመስለኛል። ግን ጌታ ኢየሱስ የተናገረው ነገር በጣም የሚገርም ነው። ይሄ ትንቢት ሊፈጸም ሲል አለ ጌታ ኢየሱስ። ወይም ደግሞ የመጨረሻው እኔ በምመጣበት አካባቢ ከሚሆኑ ነገሮች መካከል የመጀመሪያው ነገር የሐሰት አሰራር በዓለም ላይ ይስፋፋል ነው ያለው። ይሄ ያልጠበቁት ነገር ምክንያቱም እነሱ የተነሱትና እየሰለጠኑ ያሉት ለሶስት ዓመት ምን ለማድረግ ነው? እውነትን ለማስተማር ነው፣ ወንጌልን ለመስበክ ነው። ግን ጌታ ኢየሱስ የሚላቸው ሉክ እናንተ ወንጌል ለመስበክ ሶስት ዓመት ተኩል አስተምራችኋለሁ፣ ግን በዚህ በመጨረሻው ዘመን ትንቢቱ እየተፈጸመ በሚፈጸምበት ዘመን እኔም ዳግመኛ እስከምመጣበት ዘመን በከፍተኛ ደረጃ የሐሰት ትምህርት ምን ይሆናል? ይሰራጫል ነው ያላቸው። በከፍተኛ ደረጃ ተመልከቱ፣ ጌታ ኢየሱስ ያለውን ኢየሱስ መልሶ እንዲህ ይላቸው ጀመር፣ ማንም እንዳያስታችሁ ተጠንቀቁ። አሁን ትገምታላችሁ እነዚህ ደቀ መዛሙርት እነ ጴጥሮስ የሆነ ሰው ተነስቶ የሚያስታቸው ሰዎች ናቸው ብላችሁ ትጠብቃላችሁ። እነሱን እንኳን ነው ጌታ ኢየሱስ ያላቸው። ማንም እንዳያስታችሁ ምን አድርጉ? ተጠንቀቁ። ጀስት ቢ ኬርፉል አሳሳቾች ይመጣሉ። ተመልከቱ፣ ብዙዎች እንደውም ብዙዎች አለና ማነኝ እያሉ ነው የሚመጡት እኔ ነኝ እያሉ በስሜ ይመጣሉ። ክርስቶስ ነኝ እያሉ በስሜ ይመጣሉ። በጣም ብዙዎች። እኔ ትናንትና እዚህ ኢንዲያናፖሊስ ከአንዲት ሴት ጋር ክርስቲያን ነኝ ከምትል ሴት ጋር አንድ ሁለት ሰዓት ውይይት አድርጌ ነበር። እና በውይይታችን በስልክ ነው እዚህ ቢሮ ቁጭ ብዬ ነው የምንወያየው። እና የማታምነው ነገር የላትም። ማታምነው ነገር ኢትዮጵያ ውስጥ ያለ ነብይ በሙሉ አንድ አምስት ስድስት ነቢይም አላት። ለራሷ እዛ ከሀገር ቤት እየደወሉ በዚህ ውጭ በዚህ ግቢ የሚሏት እና ከምታምንባቸው ነገሮች አንዱ አውስትራሊያ ውስጥ አንድ ሰባኪ አለ። እሳተ ገሞራ ውስጥ ይሄ ከእሳተ ገሞራ ፈንድቶ ከምድር ላይ ከሚወጣው ጭስ የሲኦል ጭስ ነው የሚወጣው ብሎ ሲናገር ሰምቼ ዛስ ራይት ብያለሁ አለች። ዛት ዝሮንግ ራይት አይደለም፣ መጽሐፍ ቅዱሳዊ አይደለም ይሄ። ማታምነው ነገር የላትም። እና ተመልከቱ፣ ብዙ ሐሰት አስተማሪዎች አሁን በምድር ላይ ወጥተዋል። ህንድ ውስጥ የሆነ ሰባኪ ትከተላለች። እንደውም አንድ ጊዜ ምን ብላኛለች? ለእኛ ወታደር የሚያስነሳልን ማን ነው አለችኝ። ምን አይነት ወታደር ብዬ ጠየቋት። እኛ ወታደር ያስፈልገናል ኢትዮጵያውያን። ምን አይነት ወታደር ክላሽ ክላሽንኮቭ ምናምን ይዞ ያለውን የመንግስት መዋቅር የሚዋጋ ወጣት ይነሳልን ነው ወይም ምትዩ ብዬም ጠይቂያት ነበር። እና ማምኑት ነገር የለም ሰዎች እና ተመልከቱ። ጌታ ኢየሱስ ደቀ መዛሙርቱን ራሱ ተጠንቀቁ ብዙ ሐሰተኞች አስተማሪዎች እኔ ክርስቶስ ነኝ እያሉ ወጥተዋል። ይቺ ሴት ከምታምናቸው ሰዎች መካከል አንዱ ሞሪስ ሪሎ፣ እነ ቤኒን ምናምን የሚባሉት ሁሉ አሉባት። እና በተለይ ኬኔት ሃጌን የሚባል ደንበኛ የሐሰት አስተማሪ፣ ክርስቶስ ኢየሱስ መስቀል ላይ ሰይጣን ሆኖ ነበረ ብሎ የሚያስተምሩ ሰዎችን ሁሉ ትከተላለች እንግዲህ እነዚህ ሰዎች በእርግጥ ክርስቶስ ሰይጣን ሆኖ ብለው ከሚሰብኩት መካከል ራሳቸው በመድረክ ላይ ሆነው የምትመለከቱት እኔን እከሌን አይደለም፣ አሁን የምናገራችሁ እኔ ክርስቶስ ነኝ ብለው ሲናገሩ ተሰምቷል። እነዚህ ሰዎች እንግዲህ እንደዚህ የሚሉ ሰዎች በመጀመሪያ አሁን ምልክቱ ብሎ ጌታ ኢየሱስ የሚናገረው ምንድን ነው? የተለያየ ነገር አይደለም። የሐሰት አስተማሪዎች፣ የሐሰት ነቢያት መብዛታቸው፣ እንዳሸን መፈልፈላቸው የጌታ ኢየሱስ ክርስቶስ የመምጣቱ የትንቢት ምልክት እንደሆነ እንድታስተውሉ ነው። ስለዚህ ደቀ መዛሙርቱ የእውነት አገልጋዮች ናቸው። የሚጠብቁት እውነት እንደሚያሸንፍ፣ በስፋት እንደሚሰራጭ ነው። ግን ጌታ ኢየሱስ ነው እንደዛ ብቻ አይደለም። ስህተት ደግሞ በአስቸኳይ በፈጣን ደረጃ ይስፋፋል። ዛሬ ኢትዮጵያውያን ፕሮቴስታንት አማኞች በየቦታው የሚናጡበትና የሚናወጡበት ምክንያት የስህተት አስተማሪዎች ቤተ ክርስቲያንን ስለተቆጣጠሩት ነው። ማንም ሃይ የሚል ደግሞም ስለጠፋም ነው። ግን እንዴት ነው ሰዎች ሰዎችን የሚያስቱት የሚል ጥያቄ እዚህ ጋር አስቀምጫለሁ። እንዴት ነው ሰዎች ሰዎችን የሚያስቱት? ሰዎች ሰዎችን የሚያስቱበት ሁለት ምክንያት አለ። እኔ እዚህ ላይ አንዱን ጽፌዋለሁ፣ አንዱን እዚህ ላይ ስላይዱ ላይ አላስቀመጥኩትም። አንደኛው ስህተትን እውነት በማስመሰል ሲናገሩና ሲያስተምሩ ነው። እውነት በማስመሰል ስህተትን ይናገራሉ። እውነት በማስመሰል ውሸትን ይናገራሉ። በተለይ በመንፈስ ቅዱስ ስም ታጅቦ የሚናገረው ነገሮች። አሁን ይቺ ሴትዮ ትናንትና ምንድን ነው ያለችኝ? ነቢያትን አትቀበልም ማለት ነው ፓስተር ኃይሌ አለችኝ። እኔ ነቢያትን እቀበላለሁ፣ ግን የትኞቹን አይነት ነቢያት ነው አንቺ የምትይኝ? አሁን እኔ ኢትዮጵያ ውስጥ ነቢያት ተብለው የተነሱ ሰዎችን በተለያየ ቦታ በብዙ ቦታ መርምሬአለሁኝ፣ አይቻለሁኝ የሚናገሩትን ነገር በሙሉ። አሁን ያሉትን ባላውቅም ድሮ በደንብ የማውቀው ነገር አለ። ለምሳሌ አንቺ እኩያ የሆነ ወንድም ቢኖርሽ ከአንቺ ጋር እኩል የሆነ እና ወደ አንድ ቤተ መቅደስ ወይም ቤተ ክርስቲያን ወይም የጸሎት ቤት ብትገቡ ነቢይ የሚመራው ከሆነ ፕሮግራምን ያየነው ነገር ነው። እግዚአብሔር አከናውኖላቸዋል እናንተ ባልና ሚስቶች ናችሁ ብለው ትንቢት ሲናገሩ ሰምተናል። ይህን ነው ወይ ነቢይ የምትይኝ አልኳት። እሱማ ልክ ነህ አለችኝ። እና ታዲያ ምንድን ነው የምትይኝ አልኳት። እና ወንዶች ካፖ እንትን ብርድ ልብስ ለብሰው ተንበርክከው እየጸለዩ አንዱ ሰው መጥቶ የማህፀን በሽታ ይዞሻል እግዚአብሔር ፈውሸሻለሁ ብሎሻል ብሎ የተናገሩ ነቢዮች እናውቃለን። እና ይህን ነው ወይ ነቢይ የምትኝ አልኳት። ይሄ ኮ ቁጭ በሉ ነው፣ የእግዚአብሔር ሰው አይደለም፣ የመንፈስ ቅዱስ መጠቀሚ አይደለም። ዘ ሴም ቲንግ ነው። አሁንም በየቤተ ክርስቲያኑ የሚደረገው ዘ ሴም ቲንግ። እኔ ቤተ ክርስቲያን ፓስተሮኝ ኢትዮጵያ ውስጥ አንድ የቤተ ክርስቲያን ሽማግሌ እያለኝን ነገርኳት። ሰውየው ሽማግሌ ነው፣ አብረን ነው የምንሰበሰበው እና አንድ ቀን ከስብሰባ ከቤተ ክርስቲያን ስብሰባ ቤቱ ሲገባ ሚስቱ መቼም ቀይ ናት፣ ቆንጆ ናት፣ እና አልጋው ትራስጌ ላይ ቁጢጥ ብላ ጠበቀችው እና ቁጢጥ ብላ ጠበቀችው እና እንደምናልሽ ዝም፣ እንደምናመሸሽ ዝም፣ ምን ሆነሽ ነው ዝም እንዴ ምነካሽ? ዛሬ ዝም። እና ሰውየው ኮሚክም ነገር ነው፣ እንዴ ምነክቶች ነው ብሎ ቅፍ አድርጎ ምን ምን ሆንሽ ብሎ ሲላት፣ አንተማ ስንት ሴቶች ጋር ትሄዳለህ፣ እኔ እዚህ ብቻ። እንት ላይ ደንግጦ ምነካሽ? እኔ አዎ፣ ዛሬ እግዚአብሔር ገለጠው። የት ገለጠው? እዛ የሆነ ጸሎት ቤት ሄጄ ነቢዩ አመጣ፣ አንቺ ሞኝ፣ አንቺ ደግ፣ አንቺ የዋህ ባልሽ የት ሄዳል? አንቺ እዚህ ጨዋ ብላ ትናገራታለች እና እንግዲህ ይችን ሴትዮ ነቢይ ናት ብላ ነው ያችን ተቀብላ ቤት ውስጥ እኮ ብጥብጥ ተፈጠረ። ስንት ባልና ሚስት ተፋቷል። እኔ ኢትዮጵያ ስሄድ አንድ አጼ የሚያውቀው ዶክተር አለ። የመንግስት ከፍተኛ ባለስልጣን ነው፣ የኢህአዴግ ትልቅ ባለስልጣን ነው እና ሚስቱኑ ነቢያት ታነፈንፋለች። ባልየው ያው ጥሩ አማኝ ነው እና እኔ ጅማ የሚባለው ወንድም እንዲ አደራህን አደራህን፣ ይህንን ትዳራቸውን እንዳያፈርሱት፣ ነቢያት ጋር አትሂዱ በላቸው ብዬን የመከርኩት ምክንያቱም ሰዎችን በቃ ተፋቱ እናንተ የእግዚአብሔር አልሰጣችሁም ብለው ሲያፋቱ አይተናል። እኔ ስንት ሰዎች ሲያለቅሱ አጋጥሞኝ ያውቃል። እና እዩት እዩት ጌታ ኢየሱስ የሚናገረው እንደዚህ አይነት ነቢያት የሐሰት የውሸት አስተማሪዎች እንደ ጉድ ይፈልቃሉ። ይሄ ነው የመጀመሪያው የትንቢቱ ምልክት። እና ይሄ የቅድሚያ ምልክት፣ ብዙዎች ራሳቸውን ነቢያት ብለው ራሳቸውን ሐዋርያት፣ ራሳቸውን ቢሾፕ፣ ራሳቸውን እኮ ነው የሚሾሙት። የሚገርም ነገር ነው። ስንቱን ነግራችኋለሁ። መጽሐፍ ቮሊዩም አፍተር ቮሊዩም ይወጣዋል። በመንፈስ ቅዱስ ስም የተሰሩ በደሎች፣ አመጾች በዚህ በክርስትና እምነት ውስጥ በተሰከሰጉ የሐሰት አስተማሪዎች፣ የመጽሐፍ ቅዱስ እምነት የቤተ ክርስቲያን የክርስትና እምነት የክርስቶስ ኢየሱስ እምነት ሳይሆን ልዩ እምነት ነው ሆኖ የሚገኘው። አሁን አፍሪካና ኢትዮጵያ ውስጥ ያለው እምነት የውሸት እምነት እና ጌታ ኢየሱስ ይህንን ነው ትንቢት ብሎ የተናገረው። እና እንደዚህ አይነት ነገሮች ይፈጸማሉ በመጨረሻ ዘመን። ስለዚህ ምን አድርጉ ነው ያላቸው? ተጠንቀቁ ለራሳችሁ እንኳን እናንተ ደቀ መዛሙርት እኔ ሶስት ዓመት ተኩል ያስተማርኳችሁ ራሳችሁ እንኳን ጀስ ቢ ኬርፉል ነው፣ ጌታ ኢየሱስ ክርስቶስ ብሎ የተናገራቸው እንዲህ አይነት ነገር ነው ይመጣው። አሁን እናንተ ስለዚህ ስለ ቤተ መቅደሱ መፍረስ ጉዳይ ምልክት ነው የምሰጡኝ አይደለም። እኔ ግን እስከ ዘመኑ መጨረሻ እስከምመጣበት ጊዜ ድረስ ያለውን አጠቃላይ ከመምጣቴ እስከ መምጣቴ ድረስ ያለውን ሁኔታ ክርስቲያኖች በምን አይነት ሁኔታ ቻሌንጅድ እንደሚሆኑ ልንገራችሁ። የሐሰት አስተማሪዎች ይመጣሉ። የሐሰት አስተማሪዎች መምጣታቸው ብዙም ላያስደንቃችሁ ይችላል። አሁን እንደዚህ ብዙ ነገሮችን ስትሰሙ ምንም በቃ መሰረቴን ይዤ በእግዚአብሔር ቃል መሰረት እጸናለሁ፣ ቆማለሁ ብላችሁ ከእግዚአብሔር ቃል ጋራ ትጣበቃላችሁ እናንተ ይሄንን አምናለሁ ለእናንተ ግን ሁለት አይነት ውጤቶች አሉት። ይሄ የሐሰት ትንቢትና የሐሰቱ እንቅስቃሴ አንደኛው ምንድን ነው? ብዙዎች በእነዚህ አሰራር ይስታሉ፣ ከእውነትም መንገድ ይርቃሉ። ብዙዎች ስተዋል፣ ቅድም የነገርኳችሁ ሴት እንደሳተችው እና ብዙዎች ከእውነት መንገድ ርቀዋል፣ የነሱ ተከታዮች ሆነዋል። ሌላው ሁለተኛው ብዙዎች ወደ ክርስቶስ እንዳይመጡ የእንቅፋት መንገድ ሆነዋል። አሁን ኢትዮጵያ ውስጥ እያለው እኔ ከአንዳንድ ቦታ ስትሄዱ አንዳንድ ትልቅ አዳራሽ ውስጥ ያሉ ስብሰባዎች ላይ ሰዎች ተሰብስበው በልሳን እየተናገሩ ትንቢት ሲናገሩ እዚህ በባስ ስቶፕ ላይ ያሉ ሰዎች እነዚህ ጴንጤዎች አበዱ ጀመሩ ደግሞ እያሉ የነቀፌታ ነገር ሲናገሩ ብዙ ጊዜ ተሰምቷል። እና ሰው ወደ ቤተ ክርስቲያን እንዳይመጣ ወደ እግዚአብሔር መንግስት እንዳይመጣ የእግዚአብሔርን እውነት እንዳያውቅና እንዳይከተል ከፍተኛ እንቅፋት ሆነዋል። እና ሁለት ውጤቶች አሉት። በጣም ኔጌቲቭ የሆኑ ውጤቶች ግን አሁን ልቀጥል ትምህርቴን እና አሁን እንደምታዩት ጌታ ኢየሱስ የተናገረውን ነገር እያብራራሁና አንዳንድ ማስጠንቀቂያዎችም በውስጡ ያሉትን እኛም መያዝ ያለብንን ነገር ከተግባራዊ ሁኔታ የተነሳ እያብራራሁ ያለሁት እና በአራተኛ ደረጃ ዚህ የምናገረው የጌታ ኢየሱስ ክርስቶስ ትንቢት በዓለም ሁኔታ ውስጥ በትንቢቱ ውስጥ የዓለም ሁኔታ የሚል ርዕስ አለኝ እና ቁጥር ሰባት ላይ ሲመጣ ጌታ ኢየሱስ አሁን ብዙ ይስታሉ ብዙዎች እኔ ነኝ እያሉ ይመጣሉ፣ ብዙዎችንም ያስታሉ ብሎ ከተናገረ በኋላ ጦርንም የጦርንም ወሬ በሰማችሁ ጊዜ አትደንግጡ፣ ይሄ ሊሆን ግድ ነውና፣ ነገር ግን መጨረሻው ገና ነው ብሎ ጌታ ኢየሱስ ተናገረ። ቀጥሎም ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል፣ በልዩ ልዩ ስፍራ የምድር መናወጥ ይሆናል፣ ረሀብ ይሆናል። እነዚህ የምጣር መጀመሪያ ናቸው ብሎ ተናገረ። እና ጌታ ኢየሱስ ክርስቶስ በተናገረው በዚህ ነገር ውስጥ የምትመለከቱት በትንቢት ውስጥ የዓለምን ሁኔታ ነው ጌታ ኢየሱስ ክርስቶስ የተናገረው። እና ወደ መጨረሻው ዘመን እየተጠጋን ስንሄድ፣ ጌታ ኢየሱስ ክርስቶስ ወደሚመጣበት ዘመን እየተጠጋን ስንሄድ በዓለም ውስጥ የሚሆነው ሁኔታ ሰላም እና ጸጥታ አይደለም። አንዳንዶች እንደዚህ ያስባሉ። እንዳውም አንዳንዶች አሁን እዚህ እኔ የማስተምርበት ሬዲዮ ውስጥ ገባ ብላችሁ ብትሰሙ ጸሎቶችን ብትሰሙ በጣም ትገረማላችሁ። የጸሎቶቹን አይነቶች እና በጣም በጣም የሰዎች ኮንፊውዝድ እንደሆኑ በብዙ ነገር ታያላችሁ። እና በዓለም ላይ አጠቃላይና ዓለም አለም አቀፍ ዩኒቨርሳል የሆነ ሰላምና ጸጥታ መጽሐፍ ቅዱስ ፕሮሚስ አያደርግም እንደዛ አይነት ነገር ይመጣል የሚል የመጽሐፍ ቅዱስ ትንቢት የለም። እንዳውም ጌታ ኢየሱስ ክርስቶስ አሁን የተናገሩን ስትመለከቱ ጦርን የጦርን ወሬ በሰማችሁ ጊዜ አትደንግጡ፣ ምክንያቱም ጦርና የጦር ወሬ ሊሆን ግድ ነው። ጦርነቶች፣ የጦር ወሬዎች አሁን በተለይ ከዛን ጊዜ ዘመን ይልቅ አሁን ቴክኖሎጂ በጣም ስለረቀቀ የትም አገር ምንም ነገር ትተንፈስ በተወሰነ ሰከንድ ውስጥ ኦል ኦቨር ዘ ወርልድ ይደርሳል አይደለም እና አሁን የጦር እና የጦር ወሬ በከፍተኛ ደረጃ እየተሰማ ነው። እንዳውም እኔ እዚህ ጋ በዓለም ታሪክ ውስጥ ጦርነት የሌለበት ዘመን አልነበረም። እኛ የምናምነው ይቺ ምድር ወጣት ምድር ናት እና ከ6 ሺህ ዓመት በላይ እድሜ አላለፋትም እና 6 ሺህ ዓመቷ አካባቢ ነው። እነዚህ ኢቮሉሽኒስቶች ሚሊየን ቢሊየን ምናምን ብለው ያወራሉ። ውሸት ነው እና 6000 ዓመት ያህል ነው የሆናት እና በእነዚህ በስድስት ሺህ አመታት ውስጥ ከሦስት መቶ አመት በላይ ያልበለጠ ሰላም ነበር የነበረው። ማለት አምስት ሺህ ሰባት መቶ ዓመት የብጥብጥ የጦርነት ዘመን ነው። አሁን እኔና እናንተ ባለንበት በዚህ ሰዓት በጣም ብዙ አገር ጦርነት አለ። ሚድል ኢስት ታያላችሁ። ሶሪያ አካባቢ ተርኪ ዜና ትሰማላችሁ አይደለም? ራሺያ አካባቢ አሁን እዚህ አሜሪካና ራሱ ሰሜን ኮሪያ የትናየት ነው ያሉት አይደለም? በሰሜን ኮሪያና በአሜሪካ መካከል ጦርነት እያንዣበበ ነው ያለው። የምን አይነት ጦርነት? በጣም ብዙ ሰዎች በአንድ ጊዜ ሊጨርስ የሚችል የኒውክሌር ጦርነት ነው አሁን እየተሰማ ያለ እና የጦርነት ወሬ ጦርነት የጦርነት ወሬ ትሰማላችሁ። እና ምላችሁ ምንድን ነው? አሁን ጦርና የጦር ወሬ እየሰማን ያለንበት ዘመን ነው። የሰላም የፀጥታ ዘመን አይደለም። ራሱ እዚህም ራሱ አሜሪካ ውስጥ እንኳን አንዳንድ ስቴቶች ራሳቸውን ነጻ ለማውጣት ዕቅድና እንቅስቃሴ ላይ እንዳሉም ይሰማል አንዳንድ ስቴቶች አይገርምም? እንደዚህ አሁን አሜሪካ ከ52 ወይም ከምናምን ስቴት የተወሰኑቱ ነፃ እንወጣለን ብለው ወደፊት እንቅስቃሴ እናደርጋለን የሚለውን ነገር ስትሰሙ፣ ጃፓን፣ ራሽያ እና እዚህ ሚድልስት እስራኤል አካባቢ፣ ኢትዮጵያ ውስጥ፣ አፍሪካ ውስጥ ጦርነት የትም የሌለበት ቦታ የለም። ስለዚህ ወሬውን አለ ጌታ ኢየሱስ ክርስቶስ ትሰማላችሁ እና ይሄ ወሬው በሚሰማበት ጊዜ እየገነነ እየጨመረ በሚሄድበት ጊዜ ምን እንደሆነ ማወቅ አለባችሁ። ጌታ ኢየሱስ ክርስቶስ መምጫው እንደቀረበ ማወቅ አለባችሁ። እና ይሄ ብቻ አይደለም አለ ጌታ ኢየሱስ። ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል። ሕዝብ በሕዝብ ላይ እስራኤላውያን በፓሌስቲናውያን ላይ ራሻውያን በአሜሪካውያን ላይ አንዳንዱ ነገር ጭራሽ የማይታሰብ አይነት ነው አፍሪካውያን ይህ ትራምፕ የሚባለው ፕሬዚዳንት ሰደበን ብለው አፍሪካ በሙሉ በኮንግረስ አሜሪካንን እናወግዛለን ህዝብ በህዝብ ላይ እንደዚህ አይነት ነገሮች አሁን እንዳፈር ናቸው እና ይሄ የመጨረሻው ዘመን ምንድን ነው ልላችሁ ነው ምልክት ነው ሌላም ነገር ጌታ ኢየሱስ ጨምሯል እዚህ ጋር ሰው ሰራሽና የተፈጥሮ መቅሰፍቶች አሁን የተፈጥሮ መቅሰፍቶች ምን አለ ጌታ ኢየሱስ፣ በልዩ ልዩ ስፍራ የምድር መናወጥ ይሆናል። የምድር መናወጥ አሁን ከድሮ ከምናውቀው በላይ በጣም ምንድን ነው ፍጥነቱ እየጨመረ ነው። ድሮ ምናልባት በአምስት ዓመት ወይ በስድስት ዓመት አንድ ሀገር የምድር መናወጥ ሆነ ተብሎ ይሰማ ነበር። አሁን በአንድ ዓመት ውስጥ ምናልባት አስር አስራ አምስት የምድር መናወጥ ዜና ትሰማላችሁ። እና የእሳተ ገሞራ መፈንዳት ዜና ይሰማል። የብዙ ዘመን ሆኖም ማቅ ነገር እየተባለ እና ረሃብ ሸነፈር በያገሩ አለ፣ በያገሩ የሚራቡ ሰዎች አሉ። እና እንደዚህ አይነት ነገሮች እየመጡ እየጨመሩ እየጨመሩ ነው የሚሄዱት። እና ጌታ ኢየሱስ እንግዲህ እሱ ነው። አሁን ሐዋርያው ጴጥሮስ አይደለም ወይ ሐዋርያ ከሌ ወይ ደግሞ የዘመኑ ነቢያት አይደሉም፣ ራሱ ንጉሱ ጌታ ኢየሱስ። እንደዚህ አይነት ነገሮች በመጨረሻው ዘመን ምን ይሆናሉ? ይመጣሉ፣ ሐሰት አስተማሪዎች፣ ሐሰት ነቢያት ቀጥሎ ደግሞ ጦርነት፣ የጦርነት ወሬ፣ ቀጥሎ ደግሞ ህዝብ በህዝብ ላይ መነሳት እና እነዚህ አይነት ነገሮች ይመጣሉና አይምሯችሁና ልባችሁ ጌታ ኢየሱስ ክርስቶስ የሚመጣበት ጊዜ መሆኑን በማወቅ ስራችሁን መስራት አለባችሁ። ትምህርታችሁን መማር አለባችሁ። ግን መንፈሳዊ ሕይወታችሁ ጠንካራ ሆኖ መቆም አለበት። ለዚህ ዓለምና ለኃጢአት መሰጠት የለበትም እና ሰማያዊ ናፍቆታችሁ እንደጋለ መቆየት አለበት የሚልን እውነት ነው እየተናገረ ያለው። ግን እዚህ ይህንን ከተናገርኩ በኋላ ጌታ ኢየሱስ ግን ለሚያምኑት ሰላምን ይሰጣል የሚል አስተያየት መስጠት ስላለብኝ ይህንን እናገራለሁ። አሁን በዓለም ላይ አጠቃላይ የጦር ወሬ በሚሰማበት ጊዜ ጌታ ኢየሱስ ክርስቶስ አትደንግጡ፣ አትረበሹ ይሄ የትንቢት ምንድን ነው ፍጻሜ ነው። ሊሆን ያለ ነገር ነው እና እናንተ አትደንግጡ ካለ ሰላም ይኑራችሁ ማለት ነው። እረፍት ይኑራችሁ፣ በጌታ ላይ የመታመን ሕይወት ይኑራችሁ ነው ያለው ጌታ ኢየሱስ። እና ዮሐንስ 14 ላይ የተናገረውን ጥቅስ እዚህ ጋር አስቀምጨዋለሁ። ጌታ ኢየሱስ ክርስቶስ ምን ብሏል? ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠው አይነት ሰላም አይደለም። ስለዚህ ልባችሁ አይታወክ እና አይፍራ ብሎ ጌታ ኢየሱስ ክርስቶስ ተናገረ። ዝም ብሎ አይፍራ እና አይታወክ አይደለም፣ እንዳትፈሩ፣ እንዳትታወኩ እኔ ራሴ የራሴን ሰላም ምናደርግላችኋለሁ፣ አፈስላችኋለሁ፣ እሰጣችኋለሁ። ስለዚህ የእውነተኛ አማኝ አስደናቂ ጥቅምና በረከትንም ጠቆም አድርጎ ማለፍ አስፈላጊ ነው። በእንደዚህ አስጨናቂ ሁኔታዎች ሰዎች በሚጨነቁበት በሚረበሹበት ጊዜ እውነተኛ አማኞች ግን እውነተኛ ሰላም አላቸው። እውነተኛ እረፍት አላቸው። እውነተኛ የሆነ መረጋጋት አላቸው። እኛ በቅርብ ጊዜ በቤትም ስንነጋገር ነበር እና ዓለም በሙሉ ቢገለባበጥ ከስራችን ምድር ራሱ እየተናደ ቢሄድ፣ እኛ በእውነት በእግዚአብሔር ላይ የቆምን ከሆነ እግዚአብሔር የቆምንባትን ምድር እስከ ማጽናት ድረስ ሄዶ እኔና እናንተ መጠበቅ የሚችል አምላክ ነው። ስለዚህ እንደዚህ አይነት እምነት በጌታ ላይ እንዲኖረን ያስፈልጋል። ሰላም ተትቶልናል። ሰላም ተሰጥቶናል። የማሰላም የጌታ ኢየሱስ ክርስቶስ ሰላም እና የሚቀጥለው ነጥቤ ወደ ማጠቃለያ ከመምጣቴ በፊት የክርስቲያኖች ሁኔታ በትንቢቱ ውስጥ የሚል ነገር ነው እና የክርስቲያኖች ሁኔታ በትንቢት ውስጥ ቁጥር ዘጠኝን ስትመለከቱ፣ በእርግጥ ቁጥር ሰባት ላይ ጦር የጦር ወሬ ትሰማላችሁ፣ ይሄ ሊሆን ግድ ነው ብሏል ጌታ ኢየሱስ እና ቁጥር ዘጠኝ ላይ ደግሞ ስትመለከቱ እናንተ ግን ለራሳችሁ ምን አድርጉ ተጠንቀቁ። ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራብ ትገረፋላችሁ። ምስክርም የሆንባቸው ዘንድ ስለ እኔ በገዦችና በነገስታት ፊት ትቆማላችሁ። አስቀድሞ ወንጌል ለአሕዛብ ይሰበካል፣ ይሰበክ ዘንድ ይገባዋል። ብሎ ሲጎትቷችሁ፣ አሳልፈው ሲሰጧችሁ ምን እንድትናገሩ አስቀድማችሁ አትጨነቁ። ዳሩ ግን በዛ ሰዓት የሚሰጣችሁን ተናገሩ። የሚነግረው መንፈስ ቅዱስ ነው እንጂ እናንተ አይደላችሁም፣ ብሎ ጌታ ኢየሱስ ተናገረ። በእርግጥ ቀጥሏል እስከ 13 ወንድም ወንድሙን፣ አባት ልጁን ለሞት አሳልፎ ይሰጣል። ልጆች ወላጆቻቸው ላይ ይነሳሉ፣ ይገሏቸዋል። በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እሱ ይድናል ብሏል። እና በጣም የሚገርም ነገር ነው ጌታ የተናገረው። አንደኛ ይሄ ሊሆን ግድ ነው። አንዳንድ ሰዎች በምድር ላይ ያለውን ችግር ፈተና፣ ስደት፣ ውጣ ውረድ፣ ጾም ጸሎት ይዘን እናቆመዋለን ብለው 24 ሰዓት ሲጾሙና ሲጸልዩ ታያላችሁ። ጾም ጸሎት ትክክል ነው፣ አስፈላጊ ነው። ግን ትንቢት ላይ የተነገሩ ነገሮችን በምንም አይነት ጾም ጸሎት ማስቀረት አንችልም። ይህ በምድር ላይ ህዝብ በህዝብ ላይ መነሳቱ፣ አማኞች መጠላታቸው፣ መገለላቸው በ24 ሰዓት በኢየሱስ ስም በማለት ሊቀር የሚችል ነገር አይደለም። የምንጸልይባቸው ነገሮች አሉ ደግሞ የማንጸልይባቸው ነገሮች አሉ መጽሐፍ ቅዱስ ላይ እና እዚህ ጋር ይሄ ሊሆን ግድ ነው፣ ይሄ መሆን አለበት ነው ጌታ ኢየሱስ ያለው እና እናንተ ተጠበቁ ከሐሰት ትምህርት ከሐሰተኛ ክርስቶሶች ከሐሰተኛ ነቢያቶች ከእግዚአብሔር ቃል ውጭ የሆኑ መገለጦች፣ ትምህርቶች ሁሉ ስታዩ ከመጽሐፍ ቅዱስ እውነት ጋር የማይጣጣም መሆኑን ስትመለከቱ ወዲያውኑ ይሄ ለእኔ አይደለም ብላችሁ ጣሉት። ይሄም በማድረጋችሁ እግዚአብሔር ቅር አይለውም። ተጠንቀቁ፣ በጣም ራሳችሁን ጠብቁ። ምክንያቱም ቁጥር 13 ላይ በሁሉ ስለ ስሜ የተጠላችሁ ትሆናላችሁ እንግዲህ እኔ ላሳይ የምፈልገው ነገር ምንድን ነው? ጌታ ከመጣበት ከመጀመሪያው መምጣት እስከ ጌታ ሁለተኛ መምጣት ድረስ ባለው በዚህ ዓመታት ውስጥ አማኞች በተለያየ ችግርና ፈተና ውስጥ ሊያልፉ ይችላሉ። እና ማመናችን አስፈላጊ ነገር ነው። እና ችግር ስለሚመጣ እኔ አላምንም ማለት የለብንም፣ ምክንያቱም ከዛ በኋላ የሚመጣው ችግር የባሰ ስለሚሆን ሲኦል ስለሚሆን ነገር ግን እዚህ ችግር ቢኖር የሚያጸናን የሚያቆመን የሚያበረታን የሚመሰረተን የሚጠብቀን እግዚአብሔር መሆኑን ማወቅ አለብን እና በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና እሱ ይድናል። ስደት፣ መገለል፣ መናቅ፣ መከሰስ፣ ፍርድ ቤት እንኳን አማኝ በመሆናችን ምክንያት አልፎ መሰጠት፣ ስቃይ፣ መከራዎች ሊያጋጥሟችሁ ይችላሉ። በምን ምክንያት? ሌባ ስለሆናችሁ አመንዝራ ስለሆናችሁ ውሸታም ስለሆናችሁ ሳይሆን እኔን በማመናችሁ ምክንያት ነው። ጌታ ኢየሱስ ክርስቶስን ማመን በዓለም ላይ እንዲህ አይነት ፈተና፣ ስደት፣ ውጣ ውረድ ሊያጋጥምን እንደሚችል በነዚህ በሁለቱ መካከል ጌታ ኢየሱስ ክርስቶስ ተናግሯል እና እኔ ከአክትስ ሚል መጽሔት የሆነ ድርጅት በየወሩ ይልክልኛል እና ድሮ ዝም ብሎ በፋንፍሌት መልክ ነበር የሚላከው። አሁን ትልቅ መጽሔት አድርገው ነው የሚልኩት እና ብዙ ሳይንሳዊ ዲስከቨሪዎች አሉበት። ይሄ እውነተኛ ሳይንቲስቶች የሚያገኟቸውን እውነቶች ነው የሚያወጣው እና ድሮ ይሄንን ይሄ አክትስ መጽሔት ላይ የተጻፈ ምናልባት ወደ 2006 ወይም ሰባት ስምንት አካባቢ ነው ያነበብኩት። እዚህ አሜሪካ ውስጥ የአናቶሚ አስተማሪ የሆነ አንድ ፕሮፌሰር ትምህርት ቤት ውስጥ ለአናቶሚ ተማሪዎቹ ሜዲካል ስኩል እንደሆነ ነው የምትገምቱት። ትምህርት ቤት ውስጥ የአናቶሚ ተማሪዎችን የአናቶሚን የሰውን አናቶሚ አሰራር እየዘረዘረ ያለ ይሄ እንዴት ዲዛይንድ እንደተደረገ እግዚአብሔር ዲዛይን ያደረገው ነገር መሆኑን በማስተማሩ ይሄንን ጠቆም በማድረጉ ክፍል ውስጥ ፍርድ ቤት ቀርቦ ተከሶ ተፈርዶበታል። ሁለተኛ የእግዚአብሔርን ቃል ከዚህ ከትምህርት ጋር አያይዘህ እንዳትናገር ተብሎ እዚህ አሜሪካ ውስጥ የ2006 ዓ ም ነው እንግዲህ ተመልከቱ። ስለ ስሜ ምን ትሆናላችሁ? የተጠላችሁ ትሆናላችሁ። እኔ አንድ ኤክስፔል የሚል ዲቪዲም ነበረኝ እና እዚህ አሜሪካ በጣም ከማደንቃቸው ሳይንቲስቶች ጎንዳሌዝ የሚባል የአስትሮኖሚ የጠፈር ምርምር ሳይንቲስት አለ እና እሱ አማኝ አይደለም፣ ግን ይሄ በሕዋው ላይ የምናየው ነገር እና በዚህ በዩኒቨርስ ላይ የምናየው ነገር በተለይ እቺ ምድር እቺ የምንኖርባት ፕላኔት ሃይሊ ፕሪቪሌጅድ ናት። እና እንደዚች አይነት ፕላኔት ለሰው ህይወት አስፈላጊ የሆኑ ማንኛውም ነገሮች አንድ ላይ ያሉበት ፕላኔት የሚባል በዩኒቨርስ ውስጥ በቢሊየን ቢሊየን ስታርስ መካከል አይገኝም፣ እና እኛ ፕሪቪሌጅድ በሆነች ፕላኔት ውስጥ ነው የምንኖረው ብሎ በአንድ ጆርናል ላይ በመጻፉ ብቻ ከስራ ተባሯል። እንደዚህ ይሄ አማኝ አይደለም ልላችሁ፣ አማኝ አይደለም ግን፣ ጀስት የእሱ የተናገረው ነገር ፈጣሪ የሚባል ነገርን ሰዎች እንዲያስቡ ወይም ደግሞ እንዲጠይቁ ያደርጋል የሚል የሚል አመለካከት ስላለ ብቻ ነው። እና ምን ልላችሁ ነው? በስሜ የተነሳ የተጠላችሁ ትሆናለች። ይሄ የመጨረሻው ዘመን ትንቢት ነው፣ እየሆነ ያለ ነው ግን ምክንያቱ ምንድን ነው የሚል ጥያቄ እዚህ ጋር አስቀምጬ ወደ መደምደም ያመጣለሁ። ትንሽ ረዘም ያለ ጊዜ ወስጃለኝ። ምክንያቱ ሁለት ነገሮች በዚህ ዓለም ላይ እየተንቀሳቀሱ ስላሉ ነው። አሁን የሁለት አይነት ኃይሎች፣ አማኞች አይደለንም። ከሶስት ሳምንት በፊት ይህን ተናግራለሁ። ግን ሁለት ነገሮች በዓለም ላይ እንደ መርሆ እየተንቀሳቀሱ ነው። አንደኛው ጸረ እግዚአብሔር የውድቀት መርሆ ውሸቱና እሱ የሚወክለው ነገር ሁሉ ነው። ተመልከቱ። በምድር ላይ አሁን ሁለት ነገሮች፣ ሁለት መርሆች ይንቀሳቀሳሉ። አንደኛ ጸረ እግዚአብሔር የሆነ የውድቀት መርሆ ከአዳምና ከሔዋን ጀምሮ ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ አንድ የሰዎችን ልጆች አእምሮ፣ አስተሳሰብ፣ ፍልስፍና፣ ሳይንስ፣ አመለካከት፣ ትምህርት በሙሉ እየመራ ያለ ጸረ እግዚአብሔር የሆነ የውድቀት መርሆ ነው። ዘ ፕሪንስፕል ኦፍ ፎል የምንለው ነው። ይሄ የውድቀት መርሆ ጸረ እግዚአብሔር ነው። ውሸት የሚያራምድ ነው። ሰዎችን ከእግዚአብሔር የሚያርቅ መንገድ ነው። ሁለተኛው መርሆ ግን እግዚአብሔራዊ የሆነ የጸጋ መርሆ ነው። አዳምና ሔዋን ከኃጢአት ከወደቁ በኋላ ጌታ ኢየሱስ ክርስቶስ ለአዳምና ለሔዋን የሴቲቱ ዘር የእባቡን ዘር ይቀጠቅጣል ተብሎ በተሰጠው መርሆ ላይ የተመሰረተ መርሆ ነው። የጸጋ መርሆ ነው። የጸጋ መርሆ በሚሰበክበት ጊዜ ሰዎች ከዛ ከጨለማው ዓለም ይወጣሉ። ከጨለማው ዓለም የወጡት ሰዎች ልክ እንደወጡ ጨለማው ዓለም ያለው ኃይላት በሙሉ እነዚህን ለማጥፋት ስደትና እንቅስቃሴ ያደርጋል። የስደቶች ምክንያት ሁሉ እነዚህ እንደሆኑ እንድታስተውሉ ነው። ተጨባጭ አንዳንድ መርሆችን በአይምሯችን መያዝ ለእምነታችን በጣም ጠቃሚ ነው እና እነዚህ ነገሮች እንዳሉ እንድታስቡ ነው። እና የመጨረሻ ማጠቃለያ የትንቢቱ መጽናኛና ማሳሰቢያ የሚል ንዑስ ርዕስ ነው እንግዲህ እንደዚህ አይነት ነገር ጌታ ሁለተኛ ከመምጣቱ በፊት እና ጌታ አንደኛ ለመጀመሪያ ጊዜ ከመጣበት በኋላ በነዚህ ሁኔታዎች መካከል የሚፈጸሙ ነገሮች ክፉና መጥፎ ነገሮች ቢሆኑም የአማኞች ተልኮ ግን ይከናወናል። እኛ አማኞች ተልኳችንን በጌታ ጥበቃ፣ በጌታ ኃይል እናከናውናለን። ወንጌል ይሰበካል። ጌታ ኢየሱስ አስቀድሞ ለአሕዛብ ወንጌል ይሰበክ ዘንድ ይገባል። ወንጌል ይሰበካል የትም የትም። እግዚአብሔር ይመስገን። ይሄ መጽናኛችን ነው። ሁለተኛ አማኞች ብቻችንን አንተው። አሁን ቅድም የጠቀስኳችሁ ቃል ወደ ሸንጎ ሲወስዷችሁ እናንተ አይደላችሁም የምትናገሩት መንፈስ ቅዱስ በእናንተ ውስጥ ይናገራል። ይህንን ጥቅስ አጥንቼ ይህንን ብዬ ይህንን ብዬ ማንበብ አለብን መጽሐፍ ቅዱስን ግን፣ በዛን ጊዜ መንፈስ ቅዱስ በውስጣችን፣ ተቃዋሚዎቻችን፣ ከሳሾቻችን፣ አሳዳጆቻችን የሚያፍሩበትን ነገር ከኛ ውስጥ በእኛ ውስጥ እግዚአብሔር ይናገራል ማለት ነው። እና ስለዚህ በእግዚአብሔር መንፈስና በእግዚአብሔር አስደናቂ አሰራር ላይ መታመናችን በጣም አስፈላጊ ነው እና ለአማኞች የተሰጠ ማሳሰቢያ አለ በቤተሰብ ውስጥ እንኳን መካከል የማያምኑ ሰዎች የሚያምኑትን ሰዎች እንደሚያሰቃዩ ሊገሏቸው እንኳን እንደሚችሉ ጌታ ኢየሱስ ክርስቶስ ተናግሯል። ግን ይህንን ላማኞች የተሰጠውን እነዚህ እነዚህ ነገሮች ካየን በኋላ ማሳሰቢያው ግን እስከ መጨረሻው መጽናት እንደሚጠበቅብን እስከ መጨረሻው ለመጽናት በጌታ እና በቃሉ ላይ መቆም እንዳለብን ተጠንቀቁ ብሎ ያስጠነቀቀንን ማስጠንቀቂያ አልፈን መሄድ ተገቢ እንዳይደለ ችላ ማለት እንደማይገባን እና ሁል ጊዜ በጸሎት መጽናትና በጌታ ላይ በእምነት መደገፍ አስፈላጊ መሆኑን ጌታ ኢየሱስ ክርስቶስ ከተናገራቸው ነገሮች ውስጥ መመልከትና ማየት እንችላለን። ኦ ክርስቲያን ስለሆንን እግዚአብሔር አምላካችን የተመሰገነ ይሁን። እንደዚህ ራሱ ልዩ ሆኖ ወደ ልዩ መንግሥት መሄድ ከተደበላለቀውና ከተመሰቃቀለው ሕዝብ ጋር አብረው አለመመሰቃቀልና አለመምታታት ትልቅ እድል ነው። እግዚአብሔር በዚህ እውነት ይባርካችሁ። እግዚአብሔር አምላካችን የተመሰገነ ይሁን።